ኢትዮጵያ ውስጥ ላለው ችግር መልሱ የበለጠ ነፃነት እንጂ መገደብ አይደለም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታውቀዋል። ኢትዮጵያ ውስጥ የተጣለውን የአስቸኳይ ጊዜ አዋጅ አስመልክቶ ሀገራቸው ስትገልጽ የቆየችውን አቋም ያጠናከሩት ቲለርሰን መሰብሰብንና ሐሳብን የመግለጽ ነጻነትን የመሳሰሉትን መብቶች እንደሚገድብ አመልክተው አዋጁ በተቻለ ፍጥነት እንዲነሳ ጠይቀዋል። ኢትዮጵያውያን ዜጎችም ሐሳባቸውን በሰላማዊ መንገድ ብቻ የመግለጽ ኃላፊነት እንዳለባቸው ቲለርሰን አሳስበዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ኢትዮጵያን ለመጎብኘት የመጀመሪያው የትራምፕ አስተዳደር ከፍተኛ ባለስልጣን አዲስ አበባ ናቸው። እኚሁ ባለስልጣን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲስ አበባ የገቡትም ኢትዮጵያ መቋጫ ያላገኙ ፖለቲካዊ ሁኔታዎች ውስጥ ባለችበት ወቅት ነው። ስልጣናቸውን እንደሚለቁ ላስታወቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተተኪ አልተመረጠም። በመላው አገሪቱ እየተተገበረ ያለው የአስቸኳይ ጊዜ አዋጅም በአንዳንድ አካባቢዎች ከተጠሩ አድማዎች ጋር ተገጣጥሟል። የሰው ሕይወት የጠፋባቸው ሁኔታዎችም እየተዘገቡ ነው። ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነ ገበየው ጋር ከተወያዩ በኋላ የጋራ መግለጫ የሰጡት ቲለርሰን እነዚህ ወቅታዊ ጉዳዮች መነሳታቸውን አመልክተዋል። ዩናይትድ ስቴትስ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ በብርቱ ከተቹና ከተቃወሙ ዓለም አቀፍ አጋሮች አንዷ ናት። የውጭ ጉዳይ ሚኒስትር ሬክስ ቲለርሰንም ይህንኑ በድጋሚ አረጋግጠዋል፣ አጠናክረዋል ሸር ንሰርንስ ስፕስ ባ ቨርንመንት ኢንስደንትስ ቫይለንስ የሁከት ክስተቶችና የህይወት መጥፋትን አሳሳቢነት በተመለከተ በመንግሥት የተገለጸውን እንጋራለን እንገነዘባለን። መልሱ ግን ለሕዝቡ የበለጠ ነጻነት መስጠት እንጂ ነጻነትን መገደብ እንዳልሆነ አጥብቀን እናምናለን። እናም ዩናይትድ ስቴትስ ሁኔታው እንደሚያሳስባት ነው ውጭ ጉዳይ ሚኒስትሩ ያብራሩት። ጊቨን ሪሰንት ኢቨንትስ አሁን ካሉት ክስተቶች አንጻር መንግሥት ሌላ የአስቸኳይ ጊዜ አዋጅ መደንገጉ ዩናይትድ ስቴትስን እንደሚያሳስባት ገልጻለች። ምክንያቱም መሰብሰብንና ሐሳብን በነጻነት መግለጽን በመሳሰሉ መሠረታዊ መብቶች ላይ ገደብ ይጥላል። የጸጥታ ኃይሎች ሕግና ስርዓትን ሲያከብሩና ሁከትን ሲከላከሉ ስርዓትን ተከትለው የመሆኑን አስፈላጊነትም ተነጋግረናል። አስቸጋሪ የሆነ ፈተና ከፊታችሁ ይጠብቃቸዋል። ይህ ግን የጸጥታ ኃይሎችን ስርዓት የመከተል ሁኔታም ይፈትናል። ከዚህ አንጻር የኢትዮጵያ የአስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳት አስፈላጊ መሆኑንም የአሜሪካው የውጭ ጉዳይ ሚኒስትር ጠቁመዋል። መንግሥት ቁጥጥር ለማድረግና ሁከት እንዳይፈጠር የወሰደውን ኃላፊነት እንረዳለን። የሁከቱ ተጠቂ ሊሆኑ የሚችሉ ንጹሐን ዜጎች ጭምር እንዳይጎዱም መደረግ አለበት። በሀገሪቱ የተጣለው የአስቸኳይ ጊዜ አዋጅ በተቻለ ፍጥነት መነሳቱ አስፈላጊ ነው። ያ ይሆናል ብለንም ተስፋ እናደርጋለን። ቀደም ሲል እንደ ገለጽኩትም በርካታ እስረኞችን በመልቀቅ በተወሰዱት እርምጃዎች ተበረታተናል። ያ አስፈላጊ እርምጃ ነው። ነገር ግን የኢትዮጵያ ዜጎችም ሁከት ፈጣሪ ባልሆነ ሁኔታ መንቀሳቀስ አለባቸው። መንግሥትም ሰላማዊ በሆነ መንገድ ሐሳብን በነጻነት የመግለጽ ሁኔታን እንደሚፈቅድ ተስፋ እናደርጋለን። የኢትዮጵያ መንግሥት ታሳሪዎችን ከመልቀቅ በተጨማሪ ሌሎች እርምጃዎችን እንደሚወስድም የአሜሪካው የውጭ ጉዳይ ሚኒስትር ተስፋቸውን ገልጸዋል። we welcome the proactive steps that have already been taken with the release of thousands of prisoners, including journalists and political <laughs> ተጨማሪ እርምጃዎች እንዲወሰዱም እናበረታታለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አዲስ አበባ የመጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ ከጥቂት ሳምንታት በኋላ ነው። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ግን እርሳቸውን የሚተካ መሪ ሰሞኑን እንደሚመረጥ ጠቁሟል። ቲለርሰን አጠቃላዩን የሽግግር ሁኔታ የገለጹትም አዎንታዊ በሚል ነው። በኢትዮጵያ እየተካሄደ ያለውን የስልጣን ሽግግርም እንገነዘባለን። የመጀመሪያ የሆነ በፈቃደኝነት ላይ የተመሠረተ የስልጣን ሽግግር። እኔ ይህንን የዚህ ለጋ ዲሞክራሲ አዎንታዊ ምልክት አድርጌ ነው የማየው፣ ሰላማዊ የሆነ የስልጣን ሽግግር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በተጨማሪ ከአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳፋኪ ጋር ተገናኝተው ተወያይተዋል። ጋዜጣዊ መግለጫም ሰጥተዋል። በዚህና ከኢትዮጵያው የውጭ ጉዳይ ሚኒስትር ጋር በጋራ በሰጡት መግለጫ ላይ የተነሱ ሌሎች ነጥቦችን በሌላ ዘገባ መለሰባቸዋለሁ። ሰሞኑን ስልጣናቸውን እንደሚያስረክቡ ከሚጠበቁት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋርም ተወያይተዋል። ለውጭ ሀገር ጋዜጠኞች ክፍት ስላልነበር ዝርዝሩን ማወቅ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።